ይህ የአሜሪካ ድምፅ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ ለራዲዮ አድማጮቻችን ለራዲዮ በቴሌቪዥን ተመልካቾቻችን ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት በቀጥታ የሚተላልፍላችሁ ከዋሽንግተን ዲሲ የሰኞ ህዳር 27 2014 ዓ ም ስርጭታችን ጀምሯል።

ጤና ይስጥልኝ የተከበራችሁ አድማጮች፣ ተመልካቾቻችን እንዲሁም የዌብና ማኅበራዊ መገናኛ ተከታዮቻችን ሁሉ የማስተናግዳችሁ ሰሎሞን አባተ ነኝ። ከፍ ያለ የስትራቴጂ ጠቀሜታ እንዳላቸው በሁሉም ወገኖች የሚነገርላቸውን ደሴን፣ ኮምቦልቻን፣ ባቲንና ሌሎችም በርካታ አካባቢዎችን ከህወሀት ታጣቂዎች ኃይሎቹ አስለቅቀው መቆጣጠራቸውን የኢትዮጵያ መንግሥት ማምሻውን አስታውቋል።

የህወሀት መሪዎች በሌላ በኩል አካባቢዎቹን እየለቀቁ ያሉት ለሌላ ጥቃት ለመዘጋጀት ለስልታዊ ማፈግፈግ እንጂ በኃይል ተገደው አለመሆኑን እየተናገሩ ነው። በሌላ በኩል ደግሞ የህወሀት ታጣቂዎች ይዘዋቸው በቆዩ አካባቢዎች ከፍተኛ የሰብአዊ መብቶች ጥሰቶችን መፈጸማቸውን የሚናገሩ አቤቱታዎች እየደረሱት መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል።

የሲቪል ሰዎች ላይ የተፈጸመ የንብረት ዘረፋና የንብረት ማውደም ተግባር፣ የመንግስት ተቋሞች ንብረት መዝረፍ እና ማውደም ተግባር፣ ሴቶች እና ህጻናት ላይ ያስገድዶ መድፈር ወንጀል የመሳሰሉ በርካታ ከባድ የሆኑ የሰብአዊ መብት ጥሰት ሊባሉ የሚችሉ ጉዳዮች በአቤቱታ መልክ ቀርበውልናል። ዶክተር ዳንኤል በቀለ የኢትዮጵያ ሰብአዊ መብቶች ኮሚሽነር ነው የሰማችሁት

ለቪኦኤ ከሰጡት መግለጫ የተቀነጨበ ነው። በመጽሔት ይዘናቸዋል። በሌላ በኩል ደግሞ የህወሓት ታጣቂዎች በለቀቁባቸው የሰሜን ሸዋ ዞን አካባቢዎች መንግስታዊ ስራዎችን ለማስቀጠል ለማስጀመርና ለማስቀጠል እየተንቀሳቀሱ መሆኑን የዞኑ አስተዳደር አስታውቀዋል።

አሁን ያለው ሸዋሮቢት አካባቢ ነው። አንዳንድ ተቋማት ተከፍተዋል። እሱም ሰላማዊ በሆነ መንገድም እንቅስቃሴ አለ እና ህዝቡም ወደ ወትሮ እንትን እየተመለሰ ነው። ከሄደበትም ከሽሽትም ምናምን ሁሉም ህዝቡ ወደ ከተማ እየገባ ነው። የትራንስፖርት እንቅስቃሴም እንደተለመደው እየሆነ ነው። ያው ሌላ አገልግሎቶቹ እንዳለ ሆኖ ምግብ ቤቶች ናምናምናም ተከፍተዋል። ከአደባባይ ወደ ውስጥ ብቻ ንለቤቶች ተቃጥለዋል። አርማ በር አካባቢ ብቻ ነው ዝግድግት ያለ

የመንግስቱ ኃይሎች በተቆጣጠሩባቸው አካባቢዎችና አካባቢዎች የተመለሱ አንዳንድ ነዋሪዎችን አነጋግረናል። ዛሬ ይህም በመጽሔት ዘገባችን ተካቷል። ክቡራትና ክቡራን አድማጮች እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ከፌስቡክ ላይቭ

አት ቪኦኤ አምሐሪክ ብላችሁ በቀጥታ መከታተል ትችላላችሁ። የምሽቱን ስርጭት ከስቱዲዮ እየመሩልን ያሉት ለዛሬ ጽዮን ግርማና ጽዮን ግርማ ነች አሁን ያለችው ይቅርታ፣ እንዲሁም የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የስርጭቱ ቴክኒሽያን

ቢል አንድራይዴ እንዲሁም ለስቱዲዮ የምስልና የድምፅ ቅንብር ራብ ማክሊን በስቱዲዮ መሳሪያዎች ላይ ይገኛሉ። እስከ ምሽቱ አራት ሰዓት አብረውን ናቸው። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ።

ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ከጥቅምት ወር ጀምሮ የአማጺው የትግራይ ኃይሎች ተቆጣጥረዋቸው የነበሩትና በዓለም አቀፍ መገናኛ ብዙሃን ተንታኞች ቁልፍ ስፍራ ናቸው የተባሉት ደሴና ኮምቦልቻን የኢትዮጵያ መንግስት ነጻ ማውጣቱን ማምሻውን አስታወቀ። የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ዛሬ ባወጣው መግለጫ እንዳስታወቀው በአማራ ክልል የሚገኙ ደሴና ኮምቦልቻን እንዲሁም ባቲን ጨምሮ በምስራቅ ግንባር የሚገኙ በርካታ ከተሞች

በኢትዮጵያ መንግስት የጸጥታ ኃይሎች ቁጥጥር ስር መዋላቸውን ገልጸዋል። ስመኝሽ የቆየ ዝርዝር አላት። ከጥቅምት ወር ጀምሮ በአማጽያኑ የትግራይ ኃይሎች ቁጥጥር ስር የነበሩትና ባለም አቀፍ የሚዲያ ተቋማትና ተንታኞች ለጦር አሰላለፍ ቁልፍ መሆናቸው ሲነገር የቆየው

ደሴና ኮምቦልቻ ከተሞች በጠቅላይ ሚኒስትር ዐብይ አሕመድ የተመራው የኢትዮጵያ ሰራዊት ነጻ መውጣታቸውን የኢትዮጵያ መንግስት የኮሚኒኬሽን ቢሮ ዛሬ አስታውቋል። ታሪካዊ ከተማ ከሆነችው ደሴና በንግድና ኢንዱስትሪ ኮሪደርነቷ ከምትታወቀው ኮምቦልቻ በተጨማሪም የኢትዮጵያ መንግስት በአሸባሪነት የፈረጀውና ራሳቸውን የትግራይ ሰራዊት ብለው በሚጠሩት ታጣቂዎች ቁጥጥር ስር የነበሩ በኦሮሚያ ልዩ ዞን የምትገኘው የባቲ ከተማ

ቀርሳ ገርባና ደርጋን ከተሞችን የኢትዮጵያ ሰራዊት ነጻ ማውጣቱን የኮሚኒኬሽን ቢሮ ገልጿል። በሌላ በኩል ደግሞ በሀርቡ ግንባር ቃሉ ወረዳን ሙሉ ለሙሉ መቆጣጠሩን መግለጫው ጨምሮ አስታውቋል። ከዛሬ በፊት በነበሩት ቀናት ታሪካዊቷን የላሊበላ ከተማና ጋሸናን ነጻ ማውጣቱን የኢትዮጵያ መንግስት ገልጾ የነበረ ሲሆን በእነዚህ ቦታዎች ከፍተኛ የሰብአዊ መብት እሰቶች መፈጸማቸውን የኢትዮጵያ ሰብአዊ መብት ኮሚሽን አስታውቋል። በተጨማሪም በላሊ

በላ የውቅር አብያተ ክርስቲያናት ላይ የደረሰው የጉዳት መጠን እስካሁን በውል አለመታወቁን

ሆኖም ከዓለም አቀፍ ተቋማት ጋር በመሆን ለታሪካዊ ቅርሱ አስፈላጊውን ጥገና ለማድረግ ዝግጅት መጀመሩን የመንግስት ኮሚኒኬሽን ቢሮ ጨምሮ ገልጿል። ይህን ተከትሎ የትግራይ ክልል መንግስት አማካሪ የሆኑት አቶ ጌታቸው ረዳ በትዊተር የማህበራዊ ትስስር ገጻቸው ባሰፈሩት መልእክት የትግራይ አማጽያን ቡድኑ ይዟቸው በነበሩ ግዛቶች ላይ ማስተካከያ እያደረገ መሆኑንና ቀጣዩ እርምጃቸው ስልታዊ ክንዋኔዎችን ያገናዘበ እንደሆነ አስታውቀዋል

ዓላማ በዋናነት የሕዝባቸውን ደህንነት ማስጠበቅ መሆኑን የገለጹት አቶ ጌታቸው

በመጪው ሳምንታት ውጤት የሚያስገኝላቸው ሁኔታ ላይ እንደሚደርሱ ተናግረዋል። አቶ ጌታቸው ጨምረው ከጣርማበር በር እስከ ደሴ ባሉ ውጊያዎች ጠላትን ማሸነፋቸውን ጨምረው ገልጸዋል። አቶ ጌታቸው በጥቅምት ወር ደሴና ኮምቦልቻ ከተሞችን መቆጣጠራቸውን ለሮይተርስ በተናገሩበት ወቅት አማጽያኑ ከፌዴራል መንግስቱ ጋር እያደረጉት ባለው ውጊያና ወደ አዲስ አበባ በሚያደርጉት ግስጋሴ ስልታዊ ድል መሆኑ

ተገልጾ ነበር። ለአሜሪካ ድምጽ ዘገባ ስመኞች የቆየ ዋሽንግተን ዲሲ። የኢትዮጵያ ሰብዓዊ መብቶች ኮሚሽን ተመልሰው በኢትዮጵያ መከላከያ ሰራዊት ቁጥጥር ስር ውለዋል በተባሉት የአፋርና የአማራ ክልል አካባቢዎች በህወት ኃይሎች ተፈጽመዋል የተባሉትን የሰብአዊ መብት ጥሰቶች እንደሚያጣራ አስታወቀ። የኢትዮጵያ ሰብዓዊ መብት ኮሚሽነር ዳንኤል በቀለ ለቪኦኤ እንደተናገሩት በጅምላ ግድያ፣ አስገድዶ መድፈርና ንብረት መውደምን ጨምሮ የመብት ጥሰት ሪፖርቶች የደረሳቸው መሆኑን ተናግረዋል።

በተባለው ክስ ላይ የኢትዮጵያ ሰብአዊ መብት ኮሚሽን እና የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር የጋራ ምርመራ ሊደረግ የሚችልበትም እድል መኖሩን ዝግ አላደረጉትም።

የኢትዮጵያ መንግስት በበኩሉ ዛሬ ባወጣው መግለጫ በአማራና አፋር ክልሎች በህዋት ታጣቂዎች የተፈጸመው ሰብአዊ መብት ረገጣ ወደ ዘር ማጥፋት ከፍ ሊል ይችላል ሲል አስታውቋል። የመንግስት ኮሚኒኬሽን ጉዳዮች አገልግሎት ጽሕፈት ቤት ሚኒስቴር ደኤታ ሰላማዊት ካሳ በበኩላቸው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች የሚጮሁት እየመረጡ ነው ሲሉ ከሰዋቸዋል። ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል።

የኢትዮጵያ መንግስት በርካታ ኢትዮጵያውያን ዜጎችን ያለምንም ክስ በትውልድ ማንነታቸው ብቻ ሰብስበው ማሰሩን እንቃወማለን። ባለፈው ጥቅምት 23 በመንግስት የወጣው አስቸኳይ ጊዜ አዋጅም ለዚህ የጅምላ እስር በቂ ምክንያት አይሆንም ሲሉ ስድስት አገሮች ባወጡት የጋራ መግለጫቸው አስታወቁ። በጋራ መግለጫቸው ላይ ፊርማቸውን ያኖሩት አገሮች አውስትራሊያ፣ ካናዳ

ዴንማርክ፣ ኔዘርላንድ፣ እንግሊዝ እና ዩናይትድ ስቴትስ መሆናቸውን በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በኩል የወጣው መግለጫቸው ያስረዳል። ስድስቱ ሀገሮች በመግለጫቸው የኦርቶዶክስ ቤተ ክርስቲያን ቀሳውስትን ጨምሮ የትግራይ ተወላጆች የሆኑ አረጋውያን እናቶችና ሕጻናት እየታሰሩ መሆናቸውን የኢትዮጵያ ሰብአዊ መብቶች ኮሚሽንና የአምነስቲ ኢንተርናሽናል ያወጡት ዘገባዎች ያመለክታሉ ብለዋል።

ግለሰቦች ምንም ክስ ሳይመሰረትባቸውና ፍርድ ቤት ሳይቀርቡ ሰብአዊ ባልሆነ ሁኔታ ታስረው ይገኛሉ ሲሉም በመግለጫቸው ጠቅሰዋል። አገሮቹ በመግለጫቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና በኢትዮጵያ የሰብአዊ መብቶች ኮሚሽን ከግጭቱ ጋር ተያይዘው የተፈጸሙ ሰብአዊና የፆታ ጥቃቶች በእጅጉ ያሳስቡናል ብለዋል። ለግጭቱ ምንም አይነት ወታደራዊ መፍትሄ እንደሌለው ግልጽ ነው ያለው መግለጫቸው

በሰላማዊ ሰዎች ላይ ባለፈው ዛሬም ይሁን ለወደፊቱ የሚደርሰውን የሰብአዊ ጥቃት እናወግዛለን በማለት ሁሉም ወገኖች ዘላቂ የሆነ የተኩስ አቁም ለማድረግ ያለምንም ቅድመ ሁኔታ እንዲደራደሩ በድጋሚ እናሳስባለን ብለዋል። ኢትዮጵያውያን ሁሉን አካታች የሆነ አገራዊ የፖለቲካ መግባባት እንዲፈጥሩ፣ ለሰብአዊ መብት ጥሰት ኃላፊነት ያለባቸውም ተጠያቂ መሆን አለባቸው ብለዋል።

በኦሚክሮን ቫይረስ ሳቢያ ለአራተኛው ዙር ኮቪድ-19 ወረርሽኝ የተመታችው ደቡብ አፍሪካ ቁጥራቸው የበዛ ሕሙማንን ለመቀበል ሆስፒታሎቿን እያዘጋጀች መሆኑን የአገሪቱ ፕሬዚዳንት ሲሪል ራማፎሳ ዛሬ በሰጡት መግለጫ አስታወቁ። በደቡብ አፍሪካ ወደ 2300 የነበረው ዕለታዊው የኮቪድ-19 ተጋላጮች ቁጥር እየጨመረ መጥቶ ባለፈው አርብ ከ16 ሺህ በላይ መድረሱም ተገልጿል።

ፕሬዚደንት ራማፎሳ ኮቪድ-19ን አስመልክቶ በየሳምንቱ በሚወጣው የዜና መጽሔት በአገሪቱ የኦሚክሮን ቫይረስ በአብዛኛው የአገሪቱ ክፍል መነጋገሪያ የሆነ ይመስላል ካሉ በኋላ ሰዎች እንዲከተቡ አሳስበዋል። በአገሪቱ በቂ የክትባት መድኃኒቶች መኖራቸውን ጠቅሰው፣ ብዙ ሰዎች እየተከተቡ በሄዱ ቁጥር ብዙ የንግድ አገልግሎቶች እየተከፈቱ ይመጣሉ ብለዋል።

የጋምቢያው ፕሬዝደንት አዳማ ባሮ ባለፈው ቅዳሜ በተደረገው ብሔራዊ ምርጫ 53 ከመቶ የሚሆነውን የመራጮች ድምፅ በማግኘት አሸናፊነታቸውን አረጋገጡ። የጋምቢያ ብሔራዊ ምርጫ ቦርድ ትናንት እሁድ ይፋ ባደረገው ውጤት አሸናፊ መሆናቸው የተረጋገጠው ፕሬዝደንት ባሮ የተወዳደሩት ከአምስት እጩ ተፎካካሪዎች ጋር እንደነበር ተገልጿል።

ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የባይደን አስተዳደር ዩናይትድ ስቴትስ እንደ ኤሮፓ አቆጣጠር በ2022 በሚደረገው የቤጂንግ የክረምት ኦሎምፒክ ጨዋታዎች ላይ የዲፕሎማሲ ታቅቦ በማድረግ ከዩናይትድ ስቴትስ የአትሌቲክስ ቡድን በስተቀር የትኛውም የዩናይትድ ስቴትስ ባለሥልጣን የማይሳተፍ መሆኑን በዚህ ሳምንት ታሳውቃለች ተብሎ እንደሚጠበቅ የዩናይትድ ስቴትስ ዜና ማሰራጫዎች ዘገቡ።

አትሌቶቹን ሳይጨምር የዲፕሎማሲው መገለል የተወሰነው እንደ አውሮፓ አቆጣጠር በ1980 በፕሬዝደንት ጂሚ ካርተር ዘመን ሶቪየት ኅብረት አፍጋኒስታንን ወራለች በሚል ዩናይትድ ስቴትስ አትሌቶቿን ከሞስኮው የበጋ ኦሎምፒክ በማገድ የፈጸመችውን ስህተት ላለመድገም መሆኑ ተገልጿል። ቻይና በሚሊዮን የሚቆጠሩ ሙስሊም ቻይናውያንን አስራለች፣ በሆንግ ኮንግ የዲሞክራሲ ኃይሎችን ታጠቃለች የሚለውን ጨምሮ ትፈጽመዋለች በሚባለው የሰብዓዊ መብት ጥሰት

ፕሬዚደንት ባይደን እርምጃዎችን እንዲወስዱ በሕግ አውጪው የምክር ቤት አባላት ከፍተኛ ግፊት እየደረሰባቸው መሆኑ በዘገባው ተጠቅሷል። ባይደን ባለፈው ወር እንደ አውሮፓ አቆጣጠር የካቲት አራት እስከ 20 በሚደረገው የቻይናው የክረምት ኦሎምፒክ የዲፕሎማሲ ታቅቦ እንደሚያደርጉ አስታውቀው ነበር።

የማይንማር ወታደራዊ መንግስት ያሰራቸው የቀድሞ የማይንማር መሪ ኦንሳንሱኪ ዛሬ ሰኞ የአራት ዓመት እስራት የተፈረደባቸው መሆኑን የመንግስት ቃል አቀባዩን ጠቅሶ አሶሽየትድ ፕሬስ ዘገበ።

የ76 ዓመቷ ሳንሱኪ የተፈረደባቸው በወታደራዊ መንግስት ላይ አመፅ ቀስቅሰዋል፣ የኮቪድ-19 ደንቦችን ጥሰዋል በሚሉ ሁለት ክሶች ነው። በዲሞክራሲያዊ ምርጫ የተመረጡትን ሳንሱኪ ባለፈው የካቲት አሁን ባለው ወታደራዊ ኃይል ከስልጣን ከተወገዱ በኋላ በርካታ ክሶች ሲቀርብባቸው ቆይተዋል።

ዓለም አቀፉና የሰብዓዊ መብት ተመዋጋቾች ለበርካታ አስርት ዓመታት በስልጣን ላይ የኖረውን የማይንማር ወታደራዊ ኃይል እርምጃ በማውገዝ ተቃውሟቸውን እያሰሙ ነው። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ከጥቅምት ወር ጀምሮ የአማ አመሰግናለሁ ደረጀን ለዘገባው። ይቅርታ የተከበራችሁ ተመልካቾቻችን፣ አድማጮቻችን ለተፈጠረው የድምጽ መረባበሽ። ይህ ከአሜሪካ ድምፅ በ22 ሜትር ባንድ በ13765 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ

እንዲሁም በ31 ሜትር ባንድ በ9485 ኪሎ ኸርትዝ ለራዲዮ አድማጮቻችን በቀጥታ የሚተላለፍላችሁ የሰኞ ህዳር 27 2014 ዓ ም ስርጭት ነው። ለራዲዮ በቴሌቪዥን ተመልካቾቻችን በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ እንገኛለን። እንዲሁም ስርጭታችንን ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በፌስቡክ ላይቭ

አት ቪኦኤ አምሃሪክ ብላችሁ ልትከታተሉን ትችላላችሁ። በቀጥታ በዩትዩብና በኢንስታግራምም እንዲሁ ታገኙናላችሁ። በዚህ ምሽት የትናንትና መቀሌ ላይ ተፈጸመ የተባለ የድሮን ጥቃትና ዶክተር ደብረጽዮን ገብረ ሚካኤል የሰጡትን መግለጫ ለክልሉ መገናኛ ብዙሃን የያዘ ዘገባ፣ እንደዚሁም ኦሚክሮንና በአካባቢው የበረታውን ንግግር የሚመለከቱ ዘገባዎችን ይዘናል።

የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና የአፍሪካ ኅብረት ሊቀመንበር ሙሳ ማህመድ ፋኪ በአፍሪካ ጉዳዮች ላይ ባለፈው ሳምንት ያደረጉትን ውይይት እንቃኛለን። የስፖርት ዘገባም ይዘናል። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም የሰዓቱን አበይት ዘገባ እናስደምጣችሁ።

የህወሀት ኃይሎች በተለያዩ የአማራና የአፋር አካባቢዎች ተቆጣጥረዋቸዋል ተቆጣጥረው በቆዩባቸው አካባቢዎች ከፍ ያሉ የሰብአዊ መብቶች ጥሰቶች መፈጸማቸውን የሚናገሩ ዘገባዎች ወይም አቤቱታዎች እየደረሱት መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። ምርመራና የማጣራት ስራ እንደሚያከናውኑ የኮሚሽነር

ዶክተር ዳንኤል በቀለ ለአሜሪካ ድምፅ ዛሬ በሰጡት ማብራሪያ አሳውቀዋል። በሌላ በኩል ደግሞ የኢትዮጵያ የመከላከያ ሰራዊት ሰሞኑን ባስለቀቃቸው አካባቢዎች የህወሓት ታጣቂዎች በቆዩባቸው ወራት

የበርካታ በመቶዎች የሚቆጠሩ ሲቪሎችን መግደላቸውን እንዲሁም በርካታ ሴቶችን መድፈራቸውን የኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች አገልግሎት ሰሞኑን አስታውቆ ነበር። ዶክተር ዳንኤል በቀልን ያነጋገረው እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያ የመከላከያ ሰራዊት እየወሰደ ባለው የማጥቃት እርምጃ በህዋት ተይዞ የነበሩ በርካታ ቦታዎችን እየተቆጣጠረ መሆኑን መንግስት እየገለጸ ይገኛል።

የኢትዮጵያ የመከላከያ ሰራዊት ቦታዎቹን መቆጣጠሩን ተከትሎም ነው በህወሀት ተፈጸሙ የተባሉ ከባድ የሰብአዊ መብት ጥሰቶች ከተለያዩ የአማራና የአፋር ክልል አካባቢዎች እየተሰሙ የሚገኙት። በሰሜን ሸዋ ዞን አንጾኪያ ገምዛ ወረዳ አምቦ ውሃ ቀበሌ ብቻ 100 ንጹሐን ዜጋዎች በህወሀት ታጣቂዎች መገደላቸውን መንግስት አስታውቋል። የአገሪቱ የመገናኛ ብዙሀንም ንጹሐን ዜጋዎች በጅምላ መቀበራቸውን የገለጹ ነዋሪዎችን በማነጋገር የቀብር ስነ ስርዓቶችን በምስል አስደግፈው አቅርበዋል።

በሰሜን ወሎ ዞን ጋሸና ከተማም እንደዚሁ በአንድ ክፍል ውስጥ ተሰባስበው የነበሩ 16 ንጹሐን ዜጎች በህዋት ታጣቂዎች መረሸናቸውን መንግስት አመልክቷል።

በዚሁ ከተማ ብቻም ከ300 እስከ 400 ሰዎች መገደላቸው ነው የተጠቀሰው። በሌሎች አካባቢዎችም እንደዚሁ በርካታ ንጹሃን ዜጎች መገደላቸው፣ ሴቶች በቡድን መደፈራቸው ተመልክቷል። በሌሎች አካባቢዎችም ተመሳሳይ ወንጀሎች መፈጸማቸውን የኢትዮጵያ መንግስት እየገለጸ ይገኛል። ዛሬ መግለጫ የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ይህንኑ ለጋዜጠኞች አብራርተዋል። በመቶዎች የሚቆጠሩ ንጹሃን ዜጎች ላይ ነው ይሄ አሸባሪ ወራሪ ቡድን ለመስማት እንኳን እጅግ በሚዘገንን ሁኔታ ን

ንጹሃን ዜጎችን የጨፈጨፈው እነዚህ ድርጊቶች እንግዲህ ከዚህ በፊት በተለያየ መልኩ ለማሳየት ስንሞክር የነበረው በተግባር ያረጋገጠ ነው። የአሸባሪ ቡድኑ ትክክለኛ ማንነት ትክክለኛ ገጽታው ምን እንደሆነ

በራሱ ድርጊት ለማየት ያስቻሉ ናቸው። በትክክልም ጄኖሳይድ የሚለው ቃል ደግሞ በአማራና በአፋር ክልሎች በንጹሀን ዜጎች ላይ እየተፈጸመ መሆኑን ይህንን እውነታ ቆም ብሎ መረዳት የቻለ ማንኛውም ግለሰብ ማንኛውም አካል ማየት የሚችለው መሆኑንም በተግባር ያረጋገጡ ናቸው። በአፋርና በአማራ ህዝብ ላይ እንግዲህ እየተፈጸመ ያለው ይሄ ጄኖሳይድ የሚለው ትክክለኛ ቃል የሚገልጸው ከባድ ወንጀሎች

ትክክለኛው ሀቅ ማየት የፈለገ ማንኛውም አካል ከታቸው የሚችሉ በተግባርም የአካባቢው ማህበረሰብም ጭምር በቦታው የነበረው የአካባቢው ማህበረሰብም ጭምር ሊያረጋግጠው የሚችሉ ሀቅ ሆኖ ሳለ ይህንን ማየት የማይፈልጉ አካላት ግን ዛሬም በዚህ የአሸባሪ ቡድን እየተፈጸሙ የሚገኙ ወንጀሎችን ሲያነሷቸው፣ እንደዚሁም ደግሞ ለዓለም አቀፉ ማህበረሰብም ሲያቀርቧቸው አይሰማም።

የኢትዮጵያ የመከላከያ ሰራዊት ሰሞኑን ባስለቀቃቸው የአማራና የአፋር ክልል አካባቢዎች በህዋት ታጣቂዎች ተፈጸሙ ስለተባሉት ከባድ ጥሰቶች አቤቱታዎች እንደደረሱት የኢትዮጵያ ሰብአዊ መብት ኮሚሽንም አስታውቋል። በስልክ ያነጋገርኳቸው የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ተከታዩን መልሰዋል። እንደሚታወሰው ከዚህ ቀደም ብሎ የኢትዮጵያ ሰብአዊ መብቶች ኮሚሽንና የተባበሩት መንግስታት ጽህፈት ቤት በጣምራ አካሄድ ነው የምርመራ ስራ

የፌዴራሉ መንግስት ከትግራይ ክልል የተናጠል ተኩስ አቁም አውጆ እስከ ወጣበት ጊዜ የሚመለከት ስለነበረ እስከ ሰኔ ማለት ነው። አዎ፣ እስከ ሰኔ ማለት ነው። ከዛ በኋላ ቲፒኤልኤፍ ጥቃት ፈጽሞባቸው እና በተለያየ ጊዜ መጠን ሲቆጣጠራቸው የነበሩ ቦታዎች ላይ በአማራና በአፋር ክልል የሰብአዊ መብት ጥሰት ሁኔታዎችን ክትትል ማድረግ ቀደም ብለንም ጀምረን ነበረ

የተወሰኑ የአማራ ክልል ቦታ እንዳቀር ያለው ሪፖርትም ያወጣን መሆኑ ይታወሳል። ነገር ግን ሰፋ ያለ የሰብአዊ መብት ምርመራና ክትትል ስራ ጀምረናል እና አሁንም ደግሞ ከቅርብ ጊዜ ወዲህ በተለይ ቲፒልፍ ሲቆጣጠራቸው የነበሩ እና አሁን በፌዴራሉ መንግስት ቁጥጥር ስር የሆኑ ቦታዎች ላይ ልዩ ልዩ አይነት የሰብአዊ መብት ጥሰት ስለመፈጸማቸው መረጃ ቤት ቤስካ እየቀረበልን ስለሆነ

በእነዚህ አካባቢዎች ሁሉ ተንቀሳቅሰን ሰፋ ያለ የሰብአዊነት ምርመራ ስራ ለማካሄድ ዝግጅት በማድረግ ላይ ነው ያለ ነው ዝግጅታችንን ማጠናከል በቅርቡ በተለያዩ ቦታዎች ላይ መርማሪዎቻችን ይሰማራሉ ለምሳሌ አሁን በተለያዩ ሁኔታዎች እየወጡ ካሉ ሪፖርቶች መካከል መገናኛ ብዙሀንን ጨምሮ በሰሜን ሸዋ አንጾኪያ አካባቢ መቶ ሰዎች መገደላቸውን በትናንትናው እለት ብቻ ለምሳሌ ሀምሳ ሰዎች በጅምላ መቀበራቸውን

በሸዋ ሮቢት መሀል ሜዳ የተፈጸሙ የአስገድዶ መድፈር ወንጀሎች፣ በሰሜን ወሎ ዞን ጋሸና እንደዚሁ በርካታ ሰዎች መገደላቸው፣ በሰሜን ወሎ በገረገራ፣ በአፋር ካሳጊታ፣ ጭፍራ፣ በሌሎችም እና እንደዚህ ሰፋ ያሉ ናቸው። ለእናንተም የደረሷችሁ ሪፖርቶች እንግዲህ ጥቂቶቹን ነው በተለያየ መንገድ እየተገለጹ ካሉት ውስጥ የጠቀስኩት። እርግጥ ነው እንግዲህ ይሄ በምርመራ ስራ የሚጣራ መሆኑ እንደተጠበቀ ሆኖ ግን እያገኘን ያለነው መረጃ በአጠቃላይ አነጋገር

የሲቪል ሰዎች ላይ የተፈጸመ ግድያ፣ የሲቪል ሰዎች ላይ የተፈጸመ የንብረት ዘረፋና የንብረት ማውደም ተግባር፣ የመንግስት ተቋሞች ንብረት መዝረፍ እና ማውደም ተግባር፣ ሴቶች እና ህጻናት ላይ ያስገድገውን መድፈር ወንጀል የመሳሰሉ በርካታ ከባድ የሆኑ የሰብአዊ መብት ጥሰት ሊባሉ የሚችሉ ጉዳዮች በአቤቱታ መልክ ቀርበውልናል እና

አንዳንዱ እርግጥ እንዳልከው እስክንድር በመገናኛ ብዙሀንም በሚታይ መልክ መዘገብ ጀምሯል። እኛ ግን እንደ ገለልተኛ የሰብአዊ መብት ተቋም ስልታዊ የምርመራ ስልት በመከተል ማጣራት፣ ማረጋገጥ ስለሚያስፈልግ ከዚህ በፊት እንደምናደርገው ሰፋ ያለ በመረጃ ላይ የተመሰረተ ምርመራና ማጣራት እናደርጋለን። ከተባበሩት መንግስታት ድርጅት ጋር በመሆን

የጋራ ምርመራ የማካሄድ እቅድ እንዳለ የጠየቅኳቸው የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ተከታዩ ነው ያሉት። አዎ ቢያንስ በመሰረታ ሀሳብ ደረጃ የሀሳብ ልውውድ ተጀምረዋል። በተባበሩት መንግሥታት ድርጅትም በራሱ አማካኝነት እዚህ አዲስ ላይ ባለ ቤቱ አማካኝነት በእነዚህ ቦታዎች ላይ ክትትል ሲያደርግ ቆይቶ የነበረ ስለሆነ ምናልባት አሁንም ሁለተኛ የጣምራ ሪፖርት ለመስራት ስለሚቻልበት ሁኔታ

ቢያንስ በሀሳብ ደረጃ ምክክር ተጀምሯል። ስለሆነም ምናልባት ወደ ተመሳሳይ ወደ ሆነ ወደ ጣምራ ሪፖርት ሊያመራ ይችላል፣ ወይም ደግሞ ሁለቱ ተቋሞች በየራሳቸው የየራሳቸውን ሪፖርትም ሊያዘጋጁ ይችሉ ይሆናል። ድምዳሜ ላይ አልደረሳችሁም ገና በምን መንገድ ይሁን በሚለው ላይ? አዎ በሀሳብ ደረጃ ነው እየተወያየን ያለ ነው እና

ፖሲቢሊቲ አለ ማለት በጣምራ ሪፖርት ለመስራት የምንችልበት ሁኔታ አለ። ግን መመካከር ጀምረናል እና ጀምረናል እንጂ የመጨረሻ ድምዳሜ ላይ አልደረስንም። ዶክተር ዳንኤል የመጨረሻ ጥያቄ አድርገዋለሁ። እንግዲህ ገብቶ ምርመራ ባካሄድ ማካሄድ በራሱ ምን ያህል አስቸጋሪ ነበር? አሁን በእነዚህ በተጠቀሱት የአማራ ክልል አካባቢዎች ሰሜን ሸዋ

ደቡብ ወሎ እና እንዲሁም ሰሜን ወሎ አፋር፣ በተለይም አሁን ጦርነት ይካሄድባቸው በነበሩ በህዋት ቁጥጥር ስር በነበሩ አካባቢዎች እና አሁን የተፈጠረው አዲስ ሁኔታ በአካባቢው ያለው የበለጠ ለእናንተ ምርመራ አመች ሁኔታ ይፈጥራል? እንዴት ነው የምትገመገሙት እናንተ አሁን ያለውን ሁኔታ የምርመራ ስራ ከማካሄድ አንጻር ማለት ነው። አዎ፣ እርግጥ ነው። እነዚህ በአፋርም ሆነ በአማራ ክልል እስካሁን ድረስ ምርመራ ያካሄድንባቸው ቦታዎች ቀደም ሲል

በቲፒኤልኤፍ ቁጥጥር ስር የነበሩ እና የተለቀቁ ቦታዎች ላይ ነው። ምክንያቱም በቲፒኤልኤፍ ቁጥጥር ስር በነበሩበት ጊዜ ቦታዎቹ በሙሉ በመሰረቱ ተደራሽም አልነበሩም። ስለሆነም ምን እየተደረገ ምን እየሆነ እንደነበረ ለማወቅም የሚቻልበት ሁኔታ አልነበረም። እርግጥ በተለያየ አይነት በርቀት በሚደረግ የምርመራ ቱቶች መጠነኛ ክትትል ለማድረግ ጥረት ያደረግን ቢሆንም የተሟላ ምርመራ ለማካሄድ ፈጽሞ ምቹ አልነበረም። ነገር ግን አሁን

ቦታዎቹ ከቲፒኤልኤፍ ቁጥጥር ውጪ ሆነው በፌዴራሉ መንግስት ቁጥጥር ስር መሆናቸው ወደ የአካባቢዎቹ በቀላሉ ለመድረስ እና ለምርመራ ስራ ለማካሄድ አመቺ ነው። የህወሀት ታጣቂዎች በአፋርና በአማራ ክልል አንዳንድ አካባቢዎች ከበድ ያሉ የሰብአዊ መብት ጥሰቶች እንደፈጸሙ ሲገለጽ የመጀመሪያው አይደለም። የድርጅቱ መሪዎች በተለያዩ ጊዜያት በሰጧቸው አስተያየቶች ውንጀላዎቹን እንደማይቀበሉ መግለጻቸውም ይታወሳል።

ዓለም አቀፍና ገለልተኛ የሆነ ምርመራ ይደረግ ሲሉ መጠየቃቸውም እንደዚሁ። የአሜሪካ ድምፅ በደቡብ ጎንደር ዞን ያነጋገራቸው ተጎጂዎችና የተጎጂ ቤተሰቦች ግን ታጣቂዎቹ መሰል ድርጊቶችን መፈጸማቸውን መናገራቸውም ይታወሳል። ለአሜሪካ

ከአሜሪካ ድምፅ መጽሔት ነው እየሰማችሁ ያላችሁት ወይም የተከታተላችሁት። የተከበራችሁ አድማጮች፣ ተመልካቾች፣ የዌብና ማህበራዊ መገናኛዎች ተከታዮቻችን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። እስክንድርና አመሰግናለሁ ለዘገባው ወደ ተከታዩ የመጽሔት ርዕስ እንሸጋገራለን። የመንግስቱ ኃይሎች በተቆጣጠሯቸው የህወሀት ኃይሎች ይዘዋቸው በቆዩ አካባቢዎች ታጣቂዎቹ

አካባቢዎች መንግስታዊ አገልግሎቶችን ለማስጀመር እንቅስቃሴ እየተደረገ መሆኑን የሰሜን ሸዋ ዞን አስተዳደር አስታውቋል። በጦርነቱ ምክንያት ተፈናቅለው የነበሩ የዞኑ ነዋሪዎች ወደየአካባቢያቸው እየተመለሱ መሆኑንም ተናግረዋል። አንዳንዶቹንም ዘጋቢያችን አነጋግሯቸዋል። የዞኑ አስተዳዳሪ ለእነዚህ ተመላሾች የዕለት ደራሽ ድጋፎችን እየሰጡ መሆናቸውን

ተናግረዋል። አስተዳዳሪውን አቶ ታደሰ ገብረ ጻድቅንና ከተመላሾቹም ጥቂቶቹን ያነጋገረው መስፍን አራጌ ተከታዩን አጠናቅረዋል።

በሰሜን ሸዋ ዞን በአምስት ወረዳዎችና 86 ቀበሌዎች ውስጥ ገብተው የነበሩት የህወሀት ኃይሎች ሙሉ በሙሉ ከአካባቢው ለቀው እንዲወጡ መደረጋቸውን ከአሜሪካ ድምጽ ሬዲዮ ጋር ቆይታ የነበራቸው የዞን ዋና አስተዳዳሪ ታደሰ ግብረ ጻድቅ አስታውቀዋል። እንግዲህ የሸዋ አካባቢ አጠቃላይ እንቅስቃሴው ከሌላው አካባቢ ትንሽ ለየት የሚያደርገው የኦነግ ሽኔ እና የትግራይ ወራሪ ኃይል በጋራና በቅርጅት የወረሩት ዞን ነው። በመሆኑም በደረሰበት አካባቢ ሁሉ ከጎረቤት መረጃ እያገኘ መንገድ እየተመራ በኦነግ ሽኔ አማካኝነት

ነው። ጥቃት ሲፈጸም የነበረው በዜጎቻችን ላይ። በጀግናው መከላከያ ሰራዊታችን፣ በአየር ኃይላችን፣ በሚኒሻና ፋኗችን እንዲሁም በጠንካራ ህዝባዊ ደጀን እጅግ በጣም በሚገርም ሁኔታ የተመታበትና የተፈረካከሰበት ሁኔታ ነው የተፈጠረው። በዚህም ምክንያት አሁን ባለው አጠቃላይ ሁኔታ ዞናችን ሙሉ በሙሉ በሚባል ደረጃ ነጻ የወጣበት ሁኔታ አለ። ከጎናችን ሆነው በመጨነቅ በተለያየ መንገድ ድጋፍ ሲያደርጉልን ለነበሩ አካላት ሁሉ በዚህ አጋጣሚ ታላቅ ምስጋኔን ማቅረብ እፈልጋለሁ። ወያኔ ዋቢ ያደረጋቸው ዶክተር ደብረጽዮን ገብረሚካኤል

ትናንት ሰጡት በተባለው ጋዜጣዊ መግለጫ ግን የሚመሩትን ሀይልም ሆነ ጠላት ሲሉ የፈረጁትን አካል ሁኔታ ገምግመው ስልታዊ ማፈግፈግ ማድረጋቸውን መግለጻቸው ይታወሳል። ይሁን እንጂ ዋና አስተዳዳሪው የህወሀት ኃይሎች ዘልቀው በገቡባቸውና በአንዳንድ አካባቢዎች ሳምንታት በተሻገረ ቆይታቸው አንገት የሚያስደፋ ሰብአዊ ጥሰት ፈጽመዋል፣ የህዝብ ሀብትና ንብረት አውድመዋል ሲሉ ይከሳሉ። ይህ የጥፋት ኃይል እውነት ለመናገር እጅግ በጣም የሰው ልጅ ሆኖ ሊፈጽማቸው የማይችላቸው እጅግ በጣም ዘግናኝ የሆነ ድርጊት ነው የተፈጸመው ከግንባር

በከፍተኛ ሁኔታ እየተመታ እና እየተደመሰሰ በሄደበት ጊዜ በተለይ ደግሞ አንጾኪያ ገምዛ አምቦሃ የሚባል አካባቢ ንጹሐንን በጅምላ የጨፈጨፈበት በተለይ ደግሞ ሕጻናትን የአይምሮ ሕመምተኞችን ሽማግሌዎችን ነፍሰ ጥሮችን ቤት ለቤት ገብቶ የጨፈጨፈበት ሁኔታ ነው ያለው። ዳግም ማይካድራ በዞናችን ውስጥ በአንጾኪያ ገምዛ በአምቦሃ ቀበሌ ተፈጽሟል ማለት ነው። ይሄ እጅግ በጣም የሚያሳዝን እና አንገት የሚያስደፋ ድርጊት ነው የተፈጸመው። እንዲህ አይነት እርኩስ ተግባር መፈጸም እጅግ በጣም አሳፋሪና የዓለም ሕዝብ ጭምር ማወቅ ያለበት ነው ብለን እናስባለን።

በሌላ በኩል የመንግስት ተቋማት ሙሉ በሙሉ ተዘርፈዋል። የግለሰብ ቤቶች ተዘርፈዋል። ከጠላት ኃይል ወይም ደግሞ ከትግራይ ወራሪ ኃይል የተረፈውን በኦነግሽኔ እና በሱ ተከታዮችና የውስጥ ባንዳን ጨምሮ በርካታ ዘረፋዎች ተካሂደዋል። አዛውንቶች ተደፍረዋል። ራሳቸውን ሳይሆን የአለም ህዝብ ማወቅ ያለበት በሆቴሎች ባደሩበት በዋሉበት፣ እስከ መጽዳዳት ድረስ ጭምር ጸያፍ ድርጊቱን የፈጸሙት የህዋት ቃል አቀባይ ጌታቸው ረዳ ወታደራዊ ኃይላቸው ዘልቆ በገባባቸው አካባቢዎች ፈጽሞታል ተብሎ ለሚቀርብባቸው የሰብአዊ ጥሰት

ሁለት ወቀሳ ደጋግመው ሲያስተባብሉ መቆየታቸው ይታወቃል። በሰው ህይወትና በንብረት ላይ የደረሰው ዝርዝር ጉዳት ወደፊት በምርመራ ተደግፎ ይፋ እንደሚሆን ያስታወቁት የሰሜን ሸዋ ዞን ዋና አስተዳዳሪ ከህወሓት ኃይሎች ነጻ በወጡ አካባቢዎች ላይ መሰረታዊ አገልግሎቶች እና መንግስታዊ አስተዳደሩ ስራ እየጀመረ መሆኑን ገልጸዋል። ይህ ኃይል ከዞናችን ተጠራርጎ እንደወጣ ስራ እየሰራን እና ያለነው የመጀመሪያ ስራ አመራሮች ወደ ቦታቸው እንዲመለሱ ስራ እንዲያስጀምሩ የተቋረጡ መሰረተ ልማቶች እንዲሟሉ ነው ያደረግነው ከዚያ

ያ በሁሉም ወረዳዎች የፖለቲካ አመራርና የጸጥታ መዋቅር ወደ ቦታው ገብቷል፣ ስራ እንዲጀምር ተደርጓል። በጣም በፍጥነት ነው ይህን ለመስራት ጥረት ያደረግነው። የትራንስፖርት አገልግሎትም እንዲጀምር እንደዚሁ አቅጣጫ አስቀምጠን በአነስተኛ ተሽከርካሪዎች የትራንስፖርት አገልግሎትም ጭምር የተጀመረበት ሁኔታ ነው ያለው። በዛሬው ዕለትም አብዛኛው የመንግስት ተቋማት ፈንክሽናል ሆነው አገልግሎት እንዲሰጡም አቅጣጫ ተቀምጧል። በዚህ መሰረት በርካታ ቢሮዎች ተከፍተው ሰራተኞችም ጥሪ ተደርጎላቸው ወደ የቦታቸው እየገቡ ነው ያሉት። በሌላ በኩል እነዚህ የተጓደሉ መሰረተ ልማቶች መብራት፣ ኔትወርክ አገልግሎት

አገልግሎት የውሃ አገልግሎት እንዲያገኙ የማድረግ ስራ ነው የተሰራው። ከዚህ አኳያ ሸዋሮቢት፣ ደብረሲና፣ መሀል ሜዳ፣ ዘመሮ፣ ሞላሌ እነዚህ አገልግሎቶች እንዲመለሱ ተደርጓል። የመብራት አገልግሎት አሁን ሸዋሮቢት ላይ አለ፣ ደብረሲና አለ፣ መሀል ሜዳ አለ፣ ዘመሮ አለ፣ ሞላሌ አለ። መዘዞ ላይ ነው የሚቀረው፣ አሁን እሱም ዛሬ እየተሰራ ነው ያለው። የኔትወርክ አገልግሎትም በተመሳሳይ እንደዚሁ አለ። የህወሓት ኃይሎች ወደ ሸዋሮቢ ከተማ መቃረባቸውን ተከትሎ ወደ አጎራባች የገጠር ቀበሌ ተሰዶ እንደነበር የሚያስታውሰው የከተማ ነዋሪ ወጣት

ከሰባት ቀናት በኋላ ወደ ከተማዋ መመለሱን ይናገራል። ሁን ያለው እኔ ሸዋሮቢት አካባቢ ነው። አንዳንድ ተቋማት ተከፍተዋል። እሱም ሰላማዊ በሆነ መንገድም እንቅስቃሴ አለ እና ህዝቡም ወደ ወትሮ እንትን እየተመለሰ ነው። ከሄደበቅም ከሽሽትም ምናምን ሁሉም ህዝቡ ወደ ከተማዋ እየገባ ነው። የትራንስፖርት እንቅስቃሴም እንደተለመደው እየሆነ ነው። ከ17 እና ከ18 ቀናት በፊት ጥልሀት እየወጣኸውን ሸዋሮቤትን እንዴት አገኘት? አሁን አረ ብዙ ጉድለት አለ። ተቋማቶችን ዘርፈዋቸዋል ማለት ይቻላል፣ ሙሉ በሙሉ ማለት ይቻላል። ምንም ያልተከፈተ ሱቅ

ባንክ ቤት፣ ሆቴሎች የሉም። ሁሉንም ዘርፈታል ማለት ይቻላል። አስተዳደራዊ መዋቅሩ ስራ ጀምሯል ማለት እንችላለን። መንግስታዊ መዋቅሮ አው እየገቡ ነው። ሆስፒታሎች ምናምን የተከፈቱ ተቋማትም እንዳሉ ሰምቻለሁ። ጓደኞችም አንዳንድ ተቋማት ላይ የሚሰሩ ጓደኞች መጥተው ሄደዋል። ወደ ተቋማቸው ከአዲስ አበባ ወደ ሰሜኑ የኢትዮጵያ ክፍል በሚደረገው የትራንስፖርት ጉዞ በምሳ ማረፊያነቷ በምትታወቀው ደብረ ሲናም ህይወት ወደ ቀድሞ ይዞቷ እየተመለሰች መሆኑን በስልክ ያናገርኳቸው ነዋሪ ገልጸውልኛል። ምንም የለም በቃ

ምንም የለም። እዛም ሰው እንቅስቃሴ እንደፈለገ ነው ምንም የለም። ሰላም ነው። ሰው እየተመለሰ ነው ወደ ቦታው። ኧረ ሰው በገፍ ነው ያለው። ዘጭ ነው ያለው። እንደ ወትሮ የምግብ ሌሎች አገልግሎቶች እየቀጠሉ ነው። አው ያው ሌላ አገልግሎቶቹ እንዳለ ሆኖ ምግብ ቤቶቹ ናም ናም ናም ተከፍቷል። አደባባይ ወደ ውስጥ ብቻ አንዱ ለቤቶች ተቃጥለዋል። አርማ በር አካባቢ ብቻ ነው ዝግትግት ያለ። በመሰረተ ልማቶቹ ላይ ከደረሰው ጉዳት አንጻር ግን አሁንም መሰረታዊ አገልግሎቶች ያልተሟሉባቸው አካባቢዎች መኖራቸውን አቶ ታደሰ አመልክተዋል። መሀል ሜዳ ላይ ለምሳሌ የውሃ አገልግሎት እስካሁን ማግኘት አልቻሉም። ምክንያቱም

ስፔር ፓርቱን ጭነው ስለሄዱ በዛሬው ዕለት ከአዲስ አበባ ግዢ ይፈጸማል። እሱ ግዢ ተፈጽሞ እንደተስተካከለ ውሃ የሚያገኙበት ሁኔታ ነው የሚፈጠረው። የውስጥ ቦታዎች አሁን እስካሁን ባለ መረጃ መብራት ያላገኙት መዘዞና አካባቢው የወይንበር እንዲህ የሚባሉ ቀበሌዎች አሉ። እነሱ መብራት አላገኙም። እሱ አሁን እየተሰራ ነው ያለው። ትንሽ በርከት ያለ ፖሎች ወድቀው ስለነበረ እነዚም ፖሎች የማንሳት የማስተካከል ስራ መብራት ኃይል እየሰራ ነው ያለው። እውነት ለመናገር የቴሌኮሙኒኬሽን እና መብራት ኃይልም በዚህ አጋጣሚ ከልብ ላመሰግን እወዳለሁ። እጅግ በጣም በፍጥነት ነው አገልግሎት እንዲያገኙ

ማድረግ የተሞከረው የበርካቶች ቤት ንብረት ከመዘረፉና ከመውደሙ ጋር ተያይዞ ብዙዎቹ የዕለት እርዳታ የሚያስፈልጋቸው መሆናቸውን ዋና አስተዳዳሪው አውስተዋል። እነዚህ አካባቢዎች በጣም የተጎዱ ከመሆኑ ጋር ተያይዞ የዕለት ምግብ እንዲያገኙ፣ አልባሳት እንዲያገኙ ፕሮሰስ እያደረግን ነው ያለ ነው። በትላንትና ዕለት በርከት ባለመንገድ ተደራሽ አድርገናል። ሸዋሮቢት አስገብተናል። የሚጎል ነገር አለ። ደብረ ሲና አስገብተናል። መሀል ሜዳም ትላንት ተጀምሯል። ዘዞም አድርሰናል። ስለዚህ በጎደለው ዛሬ ተናክረን የምናስገባ ነው የሚሆነው። ከአማራ ክልል ስድስት ዞኖች ተፈና

ተፈናቅለው የመጡ ከአራት መቶ ሺህ በላይ የሕብረተሰብ ክፍሎች እንዳሉ የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት ለአሜሪካ ድምጽ ሬዲዮ ከቀናት በፊት መግለጹ ይታወሳል። ከነዚህ በተጨማሪ በመቶ ሺዎች የሚገመቱ የዞኑ ነዋሪዎችም ወደ ደብረ ብርሃን፣ አዲስ አበባና ሌሎች አጎራባች አካባቢዎች የተሰደዱ ሲሆን ከሰሜን ሸዋ የተፈናቀሉት ከዛሬ ጀምሮ ወደ አካባቢያቸው ተመልሰው ባሉበት እርዳታው እንደሚሰጣቸው ዋና አስተዳዳሪው አረጋግጠዋል። ይህ በእንዲህ እንዳለ ዩኤስኤድ በጦርነቱ ምክንያት

ጉዳት ለደረሰባቸው ወገኖች የሚያደርሰውን የምግብ እርዳታ በማስፋት ካለፈው ሳምንት ጀምሮ በደሴና ኮምቦልቻ ከተሞች ለሚገኙ ከ450 ሺህ ለሚልቁ ሰዎች ተራድኦ ማድረጉን አስታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ አመሰግናለሁ። መስፍን ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገራለን።

ኃይሎቻቸው ይዘዋቸው ከነበሩ አካባቢዎች መልቀቃቸውን የህወሀት መሪ ዶክተር ደብረጽዮን ገብረ ሚካኤል ተናግረው የለቀቁት ግን በኃይል ሳይሆን ለሌላ ስራ ለመዘጋጀት በማፈግፈግ መሆኑን በገዛ ፈቃዳቸው በማፈግፈግ መሆኑን ተናግረዋል። በሌላ በኩል ደግሞ

ትናንት መቀለ ከተማ ላይ ተፈጽሟል በተባለ የድሮን ጥቃት ሰላማዊ ሰዎች መኖሪያ ቤት መጎዳቱ ተነግሯል። በህይወት ላይ የደረሰ የአካልም ሆነ የህይወት ጉዳት ግን አለመኖሩን እዚያ የሚገኘው ሪፖርተራችን ሙሉ ጌታ አጽባሀ ዘግቧል። ከሙሉ ጌታና ከተለያዩ ምንጮች የደረሱንን መረጃዎች ያጠናቀረውና ያሰባሰበውን ዝርዝር ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።

ዶክተር ደብረጽዮን ገብረ ሚካኤል የትግራይ ኃይሎች ከፌዴራል መንግስትና አጋር ኃይሎች ጋር እያደረጉ ስላሉት ውጊያና ሰሞኑን ስለተፈጠሩ አዳዲስ ክስተቶች ማብራሪያ ሰጥተዋል። በማብራሪያቸው ላይ የትግራይ ኃይሎች ለቀጣይ ስራዎች የሚያግዝ ግምገማ በማድረግና ውሳኔ ላይ በመድረስ መፈጸም ያለባቸው ቀሪ ተግባራት ስላሉ ይዘዋቸው ከነበሩ አንዳንድ ቦታዎች መልቀቃቸውን ተናግረዋል። የኢትዮጵያ መንግስት በወታደራዊ ዘመቻዎች ቦታዎችን መልሼ ይዣለሁ ብሎ እየገለጸው ከሀቅ የራቀ ነው። ውሳኔው በእኛው በራሳችን የተደረገ ማስተ

አስተካከያ ነው ብለዋል። ብዘለን ቅጽል ክንቅፅል ኣይግባኣን ተወሳኺ ስራሕቲ ተወሳኺ ምምዕርያት ባለው መቀጠል አይገባም ተጨማሪ ስራዎች ማስተካከያና ጉዳዮችን መፈጸም ያስፈልጋል በሚል አቋም ነው በዚህ ውሳኔ ላይ ደረስ ነው። ውሳኔው ቀላል አይደለም። ከባድ ውሳኔ ነው። የጠበቅነው ሌላ የወሰንነው ደግሞ ሌላ ሁኗል። አዲስ አበባ መቼ ይገባሉ የሚለው ነበረ እየተጠበቀ የሚገኘው

በውሳኔያችን ግን ይቆይልን መመለስ አለብን ማስተካከያ በማድረግ ሌሎች ነገሮችን መፍታት አለብን ወደሚል ነው የገባ ነው ከባድ ነገር ግን መወሰን ያለበት ትክክለኛ ውሳኔ መሆኑን መረዳት ያስፈልጋል ያሉት ዶክተር ደብረ ጽዮን ጠላት ብለው የጠሩት የፌዴራሉ መንግስት እየወደቀ ያለ ስርዓት ነው ያሉት ዶክተር ደብረ ጽዮን በዚህ ጊዜ የቀቢፀ ተስፋ የተለያዩ አማራጮችን እየተጠቀመ ነው ሲሉም ተናግረዋል በዚህ ሂደት የውጭ ኃይሎች ጣልቃ ገብነት እየጨመረ ነው ሲሉም ከሰዋል

ኣብዚ ኸይዲ ናይ ደገ ኢድ ምእታውን እናወሰኸ ይመጽእ ዘሎ ናይ ደገ ኢድ ምእታው ንትኩነታት ቀሊሉ ቀይሮ እዩ ማለት ኣይኮነን በዚህ ሂደት የውጭ ሀገራት ጣልቃ ገብነት እየጨመረ ነው። የሀገራቱ ጣልቃገብነት ገብነት ያለውን አጠቃላይ ሁኔታ ይቀይረዋል ማለት አይደለም። ሊቀይሮ ባይችልም ተጽዕኖ ግን አለው። ሁሉን አይነት አቅም በሀገር ውስጥ ያለን የሰው ኃይል፣ ኢኮኖሚ፣ እንዲሁም የመገናኛ ብዙሃንን እየተጠቀመ ይገኛል ብለዋል።

ዶክተር ደብረጽዮን የውጭ ኃይሎች ያሏቸውን ከመዘርዘር ተቆጥበዋል። በትግራይ ተወላጆች ላይ ምዕራብ ትግራይን ጨምሮ

በሌሎች የኢትዮጵያ አካባቢዎች አሁንም ግፎች እየተፈጸሙ ነው ሲሉ ከሰዋል። ዶክተር ደብረጽዮን አሁንም ዓላማችን ቦታዎችን መያዝ አይደለም የትግራይ ሕዝብን ጥቅም ማረጋገጥ ነው ብለዋል። ይህን ለመፈጸም ደግሞ ይህን ለማድረግ ደግሞ የኢትዮጵያ መንግስትን ወደ ሰላማዊ አማራጭ አስገድደን እንዲመጣ እናድርገዋለን ካልሆነ ግን ይደመሰሳል ሲሉ ገልጸዋል። እሳቸው ይህን ይበሉ እንጂ የኢትዮጵያ መንግስት የመከላከያ ሰራዊትና አጋር የክልል ልዩ ኃይሎች ተጋድሎ ሰሞነኛ ድሎችን ማስመዝገቡንና በትግራይ ኃይሎች እጅ ውስጥ የነበሩ በርካታ ከተሞችን መልሰው

መቆጣጠሩን አስታውቋል። ዛሬ አመሻሹን በተሰማ ዜና የመንግስት ኃይሎችና አጋር ክልል ልዩ ኃይሎች በአማራ ክልል ውስጥ የሚገኙትን የሰሜን ወሎና ደቡብ ወሎ መናገሻ ከተሞች የሆኑትን ደሴና ኮምቦልቻን መቆጣጠራቸው ተሰምተዋል። የመንግስት ኮሚኒኬሽን አገልግሎት በትዊተር ገጹ ላይ ታሪካዊቷ የደሴ ከተማና የንግድና ኢንዱስትሪ ኮሪደር የሆነችው ኮምቦልቻ ከተማ በምስራቅ ግንባር ባቲ፣ ቀርሳ ገርባና ደጋን

ባህርቡ ግንባር ደግሞ ቃሉ ወረዳ በጀግኖች የጸጥታ ኃይሎች ጥምረት ነጻ ወጥተዋል ሲል ጽፏል። ይህ በእንዲህ እንዳለ በትናንትናው ዕለት በመቀለ ከተማ በሰው አልባ አውሮፕላን በተደረገ የቦምብ ድብደባ አዲ ሹምድሁን በተባለ መንደር ውስጥ ሁለት መኖሪያ ቤቶች መውደማቸው ተነግረዋል። በሰው ላይ የደረሰ የህይወት ጉዳት ግን አለመኖሩ ተገልጿል። ጥቃቱ የደረሰባቸው ሁለት ቤቶች መውደማቸውን ተመልክቶ ማረጋገጡን የመቀሌው ዘጋቢያችን ሙልጌታ ጽባ ነግሮናል።

አመሰግናለሁ ሙሉ ጌታንና ሀብታሙን። ወደ ተከታዩ ዘገባ እናልፋለን። ዓለም አቀፍ ጉዳይ ነው። አዲሱ የኮሮና ቫይረስ ዝርያ አዲስ ከመሆን እየራቀ ይመስለኛል። ኦሚክሮን በሰላሳ ስምንት ሀገሮች ውስጥ እንዳለ ታውቋል። በአሁኑ ጊዜ ሁኔታው እጅግ አሳሳቢ መሆኑን የሚናገሩት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ግን አንደናገጥ እያሉ ነው።

በአሁኑ ሰዓት የቫይረሱን መዛመት ለመቆጣጠር ጥረት እያደረጉ ወገኖች ግን ይህ ሁኔታ የጉዞ እገዳዎችንና ሌሎችም ሁኔታዎችን አስመልክቶ የሚወሰደው እርምጃ የማገገሙን ጥረት እንዳይገታው የሚል ስጋት እያሰሙ ናቸው። የደቡብ አፍሪካ መሪዎች ደግሞ በሀገራቸው ላይ የተጣለው እገዳ

በአካባቢውም ያሉ ሀገሮች ናቸው የተጣለው እገዳ አግባብ አይደለም ሲሉ ቅሬታ እያሰሙ ናቸው። አራሽ አረብሳዴ ያጠናቀረውን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።

የገና በዓልን ከሰው ተገልሎ ማሳለፍ፣ ይሄ ከደቡብ አፍሪካ በሂትሮ ኤርፖርት ለንደን የሚደርሱ ተጓዦች ላይ በሙሉ የሚያጋጥም ነገር ነው። ኦሚክሮን የተሰኘው አዲሱ የኮቪድ-19 ዝርያ የተነሳ ተጓዦች በሙሉ በለይቶ ማቆያ ሆቴሎች እንዲያርፉ በመገደዳቸው የሆቴል ማረፊያዎች እጥረት እየተከሰተ ነው። ቴሬሳ ማርቲን በደቡብ አፍሪካ ነዋሪ የሆኑትን አዛውንት እናቷን ጠይቃ መመለሷ ነው። ከሰሞኑ ለስካይኒውስ በሰጠችው ቃለመጠይቅ እነዚህ ጥብቅ ከልከላዎች የበዓል እቅዷን በማዛባት

እንዳቆሳቆሏት ተናግራለች። ይሄ በረራ ለመያዝ ከዛ ለመቀየር ከዛ ደግሞ ለማስተካከል መሞከር፣ በተጨማሪ ደግሞ የኮቪድ-19 ምርመራ መፈለግ እና ከ15 ኪሎ ሜትር በላይ መጓዝ መሰለፍ የሚበጠብጥ ነገር ነው። ሰዎች አንድ ነገር እንዲያደርጉ ይፈቀድና ከዛ ደግሞ ይገደዳሉ።

ዩናይትድ ኪንግደም ቀዩ ዝርዝር ወይም ሬድ ሊስት ስትል ከመዘገበቻቸው እንደ ደቡብ አፍሪካ ካሉ ሀገራት የሚመጡ ተጓዦች ለ14 ቀናት ተነጥለው እንዲቆዩ በቅርቡ አስገዳጅ መመሪያ አውጥታለች። በተመሳሳይ ዩናይትድ ስቴትስም ከአብዛኞቹ የደቡብ አፍሪካ ክልሎች የሚመጡ በረራዎችን አግዳለች። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ዳይሬክተር ሮቼል ዋለንስኪ በዚህ ጉዳይ ላይ ትላንት እሁድ በኤቢሲ የዜና ጣቢያ ላይ በመገኘት እንዲህ ብለዋል።

when those were put in the only cases we knew about were in southern africa <laughs>

በቅርቡ በአይቮሪ ኮስት በተደረገ ጋዜጣዊ መግለጫ የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ በሀገራቸው ላይ የተጣለው የጉዞ ገደብ ኢሳይንሳዊና ኦሚክሮን የተሰኘውን ዝርያ ለመጀመሪያ ጊዜ ያገኙት አፍሪካውያን በጥፊ ያጮለ ሲሉ ኮንነውታል። ምንም እንኳን ሀገራት የዜጎቻቸውን ደህንነት ለማስጠበቅ የሚወስዷቸውን እርምጃዎች ብናከብርም

ወረርሽኙን ለማሸነፍ የሚያስፈልገውን አይነት ዓለም አቀፍ የሆነ ትብብር ለማድረግ ግን በስሜትና በፖለቲካዊ ሁኔታዎች ሳይሆን በሳይንስ መመራት ነው የሚያስፈልገው። ደቡብ አፍሪካ ኦሚክሮን በተሰኘው የኮቪድ-19 ቫይረስ ምክንያት የተከሰተውን አራተኛውን የኮቪድ-19 ወረርሽኝ ግርሻ እያስተናገደች ባለችበት በአሁኑ ሰዓት፣ የዩናይትድ ስቴትስ የበሽታዎች መከላከልና መቆጣጠር ዳይሬክተር ሮቼል ዋላንስኪ ተቋማቸው እየወሰደ ስላለው የጥንቃቄ አካሄድ እንዲህ ሲሉ አስታውቀዋል

ከቀደሙት የበለጠ እጅግ በብዙ ጥፍ እንደሚባዛ አውቀናል።

አብዛኞቹ ብዜቶችም ተላላፊ ከሆኑ ዝርያዎች ጋር ተዛማጅ ሲሆኑ አንዳንዶቹን ቴራፒዎቻችንን እንዲሁም የበሽታ መከላከል አቅማችንን ይጋረዳሉ። ያንን ነው አጥብቀን እየተከታተልን ያለ ነው። እስከ ቅዳሜ ዕለት ድረስም 16 የዩናይትድ ስቴትስ ግዛቶች ኦሚክሮን የተሰኘውን የኮቪድ-19 ዝርያ ማግኘታቸውን አረጋግጠዋል። ሳይንቲስቶች ምርመራቸውን ሲቀጥሉ፣ የጤና ባለስልጣናት ደግሞ በከፍተኛ ሁኔታ ይሰራጫል ያሉትን ቫይረስ ለመቆጣጠር እየጣሩ ነው።

አመሰግናለሁ፣ አራሽንና ኤደንን ለዘገባው። የተከበራችሁ አድማጮች፣ ተመልካቾች የወብና ማህበራዊ መገናኛ ብዙሃን ተከታዮቻችን የዜናውና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። ዝግጅታችን ግን ይቀጥላል እስከ ምሽቱ አራት ሰዓት። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከአርባ ሁለት ደቂቃ ሆኗል። የምሽቱ ስርጭት ፕሮዲውሰር ጽዮን ግርማ ነች። ለስቱዲዮ

ቪዲዮ እና ድምፅ ቅንብር ራብ ማክሊን፣ ቴክኒሽያኑ ቢላንድራዴ፣ ቪዲዮ ኤዲተሮች ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እንዲሁም ዋና አዘጋጇ ጽዮን ግርማ ነች። ኤልያስ አስማረም በፕሮዳክሽን ወይም ፕሮግራሙን በመምራት ስቱዲዮ ውስጥ አብሮናለም።

በነገራችን ላይ ይህንን መደበኛ ስርጭታችንን ጨምሮ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል ደግሞ ጋቢና በሚል ርዕስ በ19ና በ25 ሜትር ባንድ የሚተላለፍላችሁን የግማሽ ሰዓት የወጣቶች ስርጭት እንድትከታተሉም እንጋብዛለን። ወደ ተከታዩ ዘገባ እናልፋለን። ወንጪ

በዓለም የቱሪዝም ድርጅት ሰሞኑን ከተመረጡት አርባ አራት ምርጥ የቱሪዝም መስህብ አካባቢዎች ወንጪ አንዱ መሆኑ የቱሪስቶችን ወደ አካባቢው የመሄድ ሀሳብ እንደሚያበረታታ የኦሮሚያ ቱሪዝም ኮሚሽን አስታውቋል። የኢትዮጵያ ቱሪዝም ሚኒስትር ደኤታ ሰላማዊት ዳዊትና የክልሉ ቱሪዝም ኮሚሽነር ሌሊሴ ዱጋ

ባለፈው ሳምንት ስፓኝ ዋና ከተማ ማድሪድ ውስጥ በተካሄደው የዓለም የቱሪዝም ድርጅት ጉባኤ ላይ ተገኝተው ሽልማታቸውን ተቀብለዋል። እንዲሁም የምስክር ወረቀትም አግኝተዋል። ናኮር መልካ ከአምቦ ዝርዝሩን ይዟል።

የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር አቶ ነጋ ወዳጆ በተባበሩት መንግስታት ዓለም አቀፉ የቱሪዝም ድርጅት ከተመረጡት አርባ አራት የቱሪስት መዳረሻዎች መካከል አንዱ በኢትዮጵያ የሚገኘው የወንጪ ሐይቅ መሆኑን ገልጸዋል። በስፔን ማድሪድ ከተማ ባለፈው ሳምንት ውስጥ ስለተደረገው ስነስርዓትም ምክትል ኮሚሽነሩ ገልጸዋል። እንግዲህ የወንጪ ሐይቅ በጣም ተፈጥሯዊ ውበት ያለው እጅግ በጣም ማራኪ ሐይቅ ነው። የተባበሩት መንግስታት ድርጅት የዓለም

የቱሪዝም ድርጅት በዘጠኝ ትልቅ መስፈርቶች አወዳድሮ ከመቶ መቶ ሰባ ሁለት ሀገሮች የቀረቡትን ጥቆማዎች ውስጥ አርባ አራት መርጧል። ከዚህ ውስጥ ወንጪ አንዱ ነው። ቀላል አልነበረም ውድድሩ። ምን ያህል ጠንካራ ስራ እንዳለ ነው የሚያሳየው እና ይህንን ሽልማት ለመቀበል የኮሚሽናችን ኮሚሽነር ወይዘሮ ሌሊሴ ቱጋ እና የቱሪዝም ሚኒስተር ሚኒስተር ዴታ ወይዘሮ ሰላማዊት ዳዊት በስፔን ማድሪድ በስፍራ ተገኝቶ ሽልማቱ ተቀብለዋል። በተመሳሳይ ሰዓት ደግሞ ይህንን ትልቅ ስኬት እንደ ሀገር ለማክበር

የቱሪዝም ሚኒስቴር ሚኒስትር ወይዘሮ ናሲሴ ጫሊ፣ ሚኒስቴር ዴኤታው አቶ ስለሺ ግርማ

የክልላችን አፈ ጉባኤ ባሉበት ተከብሯል ማለት ነው። እንግዲህ በጣም ትልቅ ደስታ እንዲሰማን ለኛ ለእኛ ትልቅ ትርጉም አለው። እንደ ሀገርም እንደ ክልልም ትልቅ እድል ስለሆነ ማለት ነው። የወንጪ ሀይቅ ለዚህ ሽልማት እንዲበቃ ኮሚሽናቸው ባገኘው መገናኛ ብዙሃኖች በመጠቀም የማስተዋወቅ ስራ መስራቱን አቶ ነጋ ገልጸዋል። በተለይ በማስተዋወቁ ዘርፍ በጣም ትልቅ ስራ ሰርተናል ማለት እንችላለን። ምክንያቱም ከገበታ ለሀገር የመስጋና ፕሮግራም ጀምሮ ከዛ በፊትም ጀምሮ ሄደን የተለያዩ ፎቶዎችና ቪዲዮዎችን እየወሰ

በደን በደንብ በስፋት እንዲታወቅ ባለን የማህበራዊ ሚዲያ አማራጮች በሚኒስትሪ ሚዲያዎችም ተጠቅመን ማስታወቅ ችለናል። እንዲሁም ደግሞ ለዩኤን ደብሊዩ ቲ ኦ የተላከውን ቪዲዮ ፍሩ

ጥራት ሰርተን የላክ ነው እኛ ነበርን። ምክትል ኮሚሽነሩ የወንጪ ሀይቅ እንዲመረጥ ካደረጉት መስፈርቶች መካከልም ሲጠቅሱ ባህላዊና ተፈጥሯዊ ሴቶች እንደሚገኙበት ጠቅሰዋል። አክትስሪ የተመረጠበትም እንግዲህ ከዘጠኙ መስፈርቶች በባህላዊና ተፈጥሯዊ ሪሶርሶች ወይም ሀብቶች የኮንሰርቬሽን ወይ ደግሞ አካባቢ ጥበቃና የባህልና አካባቢ ጥበቃ ሀብቶችን ከመጠበቅ አንጻር ከኢኮኖሚያዊ ዘለቄታዊነት

ማህበራዊ ዘለቄታዊነት ከአካባቢያዊ ዘለቄታዊነት እንዲሁም ደግሞ የእሴት ሰንሰለት ወይም ቫሉ ቼን ጋር ተያይዞ ከአስተዳደር ጋር ተያይዞ እንዲሁም ከመሰረተ ልማትና ከደህንነትና ከጤና ዋስትና ጋር ተያይዞ በእነዚህ በአንዱት መስፈርቶች ነው። ይህም መልካም አጋጣሚ ይዞት ይመጣል ያሉትን እድል ሲያብራሩ በተለይ የቱሪስት ፍሰቱን ይጨምራል ሲሉ ገልጸዋል። የዓለም አቀፍ ቱሪስቶች፣ ከተለያዩ ሀገራት ያሉ ቱሪስቶች ያ ያሉ መረጃዎችን ያገላብጣሉ ከሚሄራቸው በፊት ወይ ሰው ይጠይቃሉ

አስተያየት ወይ ራሳቸው ይፈልጋሉ እና ከአርባ አራቱ ምርጥ የቱሪዝም መንደሮች አንዱን ሂጅ ልጎብኝ ብሎ ሊመጣ ይችላል እና የነጻ ማስታወቂያ ሊሰራለን ማለት እንችላለን በቀላሉ። ምክንያቱም በጣም ተአማኒ የሆነ ትልቅ ተቋም የቱሪዝምን በዓለም አቀፍ በየወይን ደረጃ የሚያስተባብር ተቋም ነው የሸለመው። እና ይሄ ትልቅ ኩራት ነው፣ ለሀገርም ክልላችንም ኩራት ነው እና ከዚህ አንጻር ደግሞ ከፍተኛ የቱሪስት ፍሰት ሊኖሩ ይችላል፣ ወደዛ አካባቢ ሊኖሩ ይችላል። መንግስትም ፕሮጀክቱን በመስራት እና የመሰረተ ልማቶችን በማስፋፋት ረገድ እየሰራ ነው ሲሉ ገልጸዋል። አቶ ነጋ ኢንፍራስትራክቸሩ

ደግሞ የመሰረተ ልማቱ እየተሰራ ነው ያለው። አሁን ከበፊቱ በተሻለ አሁን አክሰስ ማድረግ ይቻላል። ወንጭ መኪና በደንብ ይገባል። ሌሎች አማራጮችን መጠቀም ይቻላል። እዛ አካባቢ ሰርቪሶች አሉ። ለቱሪስቶች አስቸጋሪ ነገር አለ የሚሆኑ ማለት ብዙዎች ይሄዳሉ እዛ አካባቢ። ከዚህ ጋር ተያይዙ ይሄ ፕሮጀክት ላይ ሁለት ከተሞች አሉ። ወንጪን እና ደንዲን በአምቦ በኩል ማክሰስ ታደርጋለ፣ በወሊሶ በኩል ማክሰስ ታደርጋለ። የወንጭ ሀይቅ አካባቢ ነዋሪ አቶ ዘራ ብሩክ ፍኖት ወንጪ እንደ አንድ የቱሪዝም መንደር መመረጡ እንዳስደሰታቸው ጠቁመው ለእርሳቸውና ለአካባቢ

ነዋሪዎች ስለሚኖረው ጠቀሜታ ሲገልጹ ወንጪ በዓለም ላይ በመታወቁ በጣም ደስ ብሎናል። እኛ ከወንጪ የምንጠቀመው ለእንግዶቻችን ሻይ ቡና፣ ምግብና ሌሎችንም ነገሮች በማቅረብ እንጠቀማለን። የትንንሽ ጀልባ ባለቤቶችም እንዲሁ ሐይቁን በማስጎብኘት ይጠቀማሉ። እኔ ደግሞ ፈረስ ስላለኝ በፈረስ እንግዶቼን በማንሸራሸር

ከዚህ ቀደምም ገቢ ያገኘ ነበር። አሁንም ያ ገቢ ይመለሳል ማለት ነው። የወንጪ ሐይቅ መልማት ሁላችንንም ይጠቅመናል ነው ያሉት። ጠቅላይ ሚኒስትር አብይ አህመድ በ2012 ዓ ም ካስጀመሩት ሶስት ፕሮጀክቶች መካከል የወንጪ ደንዲ የልማት ፕሮጀክት አንዱ ነው። ለአሜሪካ ድምፅ ናኮር መልካ ከአምቦ።

አመሰግናለሁ ናኮር፣ ለዘገባው። ተከታዩ ስፖርት ነው። ኬኔዲ አባተ ከሰሞኑ የኢትዮጵያና የዓለም የስፖርትና ስፖርት ነክ ክንውኖች የተወሰኑትን አጠናቅሮ ተሰልፏል። ኬኔዲ

катар

በሚደነቅ ብቃት ላይ የሚገኘው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ከሜዳው ውጭ ቦትስዋናን አሸንፏል። በቅርቡ በኡጋንዳ በተካሄደው ከ20 ዓመት በታች የሴቶች የሴካፋ ዋንጫ በመሳተፍ በውድድሩ ያደረጋቸውን ሁሉንም ጨዋታዎች አሸንፎ ዋንጫውን ያነሳው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን ለኮስታሪካው የፊፋ የዓለም ዋንጫ በሚያደርጋቸው የማጣሪያ ጨዋታዎችም ድል ማስመዝገቡን ቀጥሏል። ኮስታሪካ ለምታስተናግደው የ2022 ከ20 ዓመት በታች የሴቶች የዓለም ዋንጫ ሶስተኛ ዙር የማጣ

ማጣሪያ ጨዋታውን ባለፈው አርብ ከቦትስዋናቸው ጋር ያደረገው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን 3 ለ1 ማሸነፍ ችሏል። ብሔራዊ ቡድኑ በተጋጣሚው ሜዳ ከጨዋታ ብልጫ ጋር ባሸነፈበት በዚህ ጨዋታ የቡድኑን ሶስት ጎሎች ያስቆጠሩት አርያት ኦዶንግ፣ ረዴት አስረሳኸኝና መሳይ ተመስገን ናቸው። በቦትስዋና ተገኝተው ጨዋታውን የተከታተሉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝደንት አቶ ኢሳያስ ጅራ ለቡድኑ አባላት የእንኳን ደስ አላችሁ መልእክት ያስተላለፉ ሲሆን ታሪክ ለመስራት

ለመግዛት እየተዘጋጃችሁ ነው ሲሉም መግለጻቸውን ፌዴሬሽኑ አስታውቋል። ቀጣይ ተስፋ የተጣለበት የኢትዮጵያ ከ20 ዓመት በታች የሴቶች ብሔራዊ ቡድን የመልሱን ጨዋታ ከጥቂት ቀናት በኋላ በአዲስ አበባ የሚያደርግ ሲሆን በድምር ውጤት ማሸነፍ ከቻለ ወደ አራተኛው ዙር ማጣሪያ በማለፍ የቀጣዩ የዓለም ዋንጫ ተሳትፎ እድሉን ያሰፋል።

የኦሎምፒክ አሸናፊዎቹ ጃማይካዊት አትሌት ኢሌን ቶምሰን ሄራ እና የኖርዌዩ ካርስተን ዋርሆልም የአመቱ ምርጥ አትሌቶች ተባሉ። የዓለም አትሌቲክስ ባለፈው ረቡዕ ህዳር 22 በበይነመረብ በመታገዝ በቨርቹዋል ባካሄደው የ2022 ምርጥ አትሌቶች ሽልማት ስነ ስርዓት ላይ በሴቶች ዘርፍ የአመቱ ምርጥ አትሌት ክብርን የተጎናጸፈችው በቶኪዮ ኦሎምፒክ ሶስት የወርቅ ሜዳሊያዎችን ያሸነፈችው ጃማይካዊት አትሌት ኢሌን ቶምሰን ሄራ ናት።

በ100 እና 200 ሜትር የአጭር ርቀት ውድድሮች በግሏ በ400 ሜትር የዱላ ቅብብል ደግሞ ከቡድን አጋሮቿ ጋር በጋራ በመሆን በቶኪዮ ኦሎምፒክ ሶስት የወርቅ ሜዳሊያዎችን ያሸነፈችው አትሌት ቶምሰን ሄራ በታሪክ ከተመዘገቡ አስደናቂ ድሎች አንዱን በስሟ ከትባለች። የአመቱ ምርጥ ሴት አትሌት ተብላ መመረጧን ተከትሎ ባደረገችው ንግግር ለዓለም ክብረ ወሰን በጣም ተቃርቤ ነበር፣ ስለዚህ ሁሉም ነገር ይቻላል ካለች በኋላ ሽልማቱን ከአመት

ዓመት እወስዳለው ስትልም ተደምጣለች። በወንዶች ምድብ የአመቱ ምርጥ አትሌትነት ማዕረግን ያገኘው ደግሞ በቶኪዮ ኦሎምፒክ የ400 ሜትር መሰናክል ውድድርን ባልተጠበቀ ፍጥነት በማጠናቀቅ የወርቅ ተሸላሚ የሆነው የኖርዌዩ አትሌት ካርስተን ዋርሆልም ነው። ውድድሩን 45 ሰከንድ ከ49 ማይክሮ ሰከንድ በማጠናቀቅ የቀድሞውን የርቀቱን ክብረ ወሰን በሰፊ ልዩነት ያሻሻለው አትሌት ዋርሆልም በጣም ደስተኛ ነኝ ብሏል። አትሌቱ በቶኪዮ ኦሎምፒክ የ400 ሜትር መሰናክል ውድድር

ያስመዘግበው ፈጣን ሰዓት ፈጽሞ ያልጠበቀውና በወቅቱ ሰዓቱን ተጽፎ ሲያየው በስህተት የተጻፈ መስሎት እንደነበርም በመግለጽ ለራሱም ትንግርት የሆነበትን አጋጣሚ አስታውሷል። በሌሎች ዘርፎችም የዓለም አትሌቲክስ የአመቱ አሸናፊዎች የተሸለሙ ሲሆን አመቱን ሙሉ በ800 ሜትር ውድድር ሽንፈትን ያላስተናገደችውና በኦሎምፒክም የርቀቱ አሸናፊ የሆነችው አሜሪካዊት አትሌት አቲንግሙ የ2021 ምርጥ ተስፋ የተጣለባት ሴት ተተኪ አትሌት ወይም ራይዚንግ ስታር ሆና ለሽልማ

ሽልማት በቅታለች። በወንዶች ምድብም የሽልማቱ አሸናፊ የሆነው አሜሪካዊው የአጭር ርቀት ሯጭ ኦሪዮን ናይተን ነው። በ200 ሜትር ከ20 ዓመት በታች የዓለም ክብረ ወሰንን የያዘው አትሌት ናይተን በቶኪዮ ኦሎምፒክ የርቀቱን ውድድር አራተኛ ሆኖ ነው ያጠናቀቀው። የዓለም አትሌቲክስ ፕሬዝደንት ሴባስቲያን ኮ አትሌቶችን ጨምሮ በተለያዩ ዘርፎች የዓለም አትሌቲክስ የአመቱ ምርጥ ተብለው ለተመረጡ አሸናፊዎች የእንኳን ደስ አላችሁ መልእክት አስተላልፈዋል።

ከኮቪድ ወረርሽኝ ጋር በተያያዘ በቀጣይ የአፍሪካ ዋንጫ የተጫዋቾችን ደህንነት የተመለከተ አስቸኳይ ውይይት እንዲካሄድ የአውሮፓ ክለቦች ጠየቁ። የዓለም ዋንጫ በየሁለት ዓመቱ እንዲካሄድ በፊፋ በቀረበው እቅድ ላይ ያላቸውን ተቃውሞ በድጋሚ የገለጹት የአውሮፓ ታላላቅ ክለቦች

በሚቀጥለው ወር በሚካሄደው የአፍሪካ ዋንጫ ወቅት በተጫዋቾች ደህንነት ዙሪያ ከፊፋ ጋር አስቸኳይ ውይይት ማድረግ እንደሚፈልጉም አስታውቀዋል። ከ240 በላይ ክለቦችን ያቀፈው የአውሮፓ ክለቦች ማህበር ቀድሞ በደቡብ አፍሪካ የተገኘው ኦሚክሮን የተሰኘ አስጊ የኮሮና ቫይረስ ዝርያ ከተከሰተ በኋላ በካሜሩን ከጥር እስከ የካቲት ወር የሚካሄደው ውድድር እንደሚያሳስበው ገልጿል። በአሁኑ ወቅት ደግሞ የጤና ችግሩ በሚያስፈራ ሁኔታ መባባሱን ቀጥሏል ያለ

የተባለው ቦርዱ የተጫዋቾችን ደህንነት ለመጠበቅ የሚያስችሉ አስፈላጊ ጥንቃቄዎች ሁሉ መኖራቸውን ለማረጋገጥ ከፊፋ ጋር በአስቸኳይ መወያየት እንደሚያስፈልግ ከስምምነት ደርሷል። ኢትዮጵያን ጨምሮ 24 ሀገራት የሚሳተፉበት የአፍሪካ ዋንጫ በካሜሩን እንደ አውሮፓውያኑ ከጥር 9 እስከ የካቲት 6 ባለው ጊዜ ውስጥ ሊካሄድ የታቀደ ሲሆን ክለቦች አስቀድሞ ደህንነታቸው ሊረጋገጥ ካልቻለ ተጫዋቾችን ለመልቀቅ ፈቃደኛ ላይሆኑ ይችላሉ የሚል ስጋት አለ።

በመጨረሻም፣ በሙስናው ወንጀል ተፈርዶባቸው የነበሩት የዓለም አትሌቲክስ የቀድሞ ፕሬዝደንት ላሚንዲያክ በ88 ዓመታቸው ሕይወታቸው አለፈ።

እንደ አውሮፓውያኑ ከ1999 እስከ 2015 የዓለም አትሌቲክስ ፌዴሬሽኖች ማህበርን የመሩት ላሚንዲያክ በሴኔጋል በሚገኘው መኖሪያ ቤታቸው ሕይወታቸው ማለፉ ተገልጿል። ላሚንዲያክ በሚሊዮኖች የሚቆጠር ዶላር በሙስና መልክ በመቀበል የራሽያ አትሌቶች የአነቃቂ ንጥረ ነገር መጠቀም ወይም ዶፒንግ ጉዳይ እንዳይጋለጥ አድርገዋል በሚል በፈረንሳይ ፍርድ ቤት ወንጀለኛ ተብለው ለአራት ዓመት እንዲታሰሩ ባለፈው ዓመት ተፈርዶባቸው ነበር። ይሁንና እስር ቤት ሳይገቡ በፈረንሳይ የቤ

ውይይት ውስጥ የቁም እስረኛ የነበሩት ላሚን ዲያክ ኋላ ላይ በዋስትና ተለቀው ወደ ሀገራቸው ሴኔጋል ማቅናታቸውን የሮይተርስ ዘገባ ያመለክታል። እኚህ አነጋጋሪ ግለሰብ ታዲያ ከሶስት ቀናት በፊት ዳር 24 በህመም ተፈጥሯዊ ሞት መሞታቸውን ከልጃቸው ፓፓ ማሳታ ዲያክ ማረጋገጡን ሮይተርስ በዘገባው አካቷል።

በሴኔጋል ዳካር የተወለዱት ዲያክ በፈረንሳይ የዩኒቨርሲቲ ትምህርት የተከታተሉ ሲሆን እንደ አውሮፓውያኑ በሃምሳዎቹ የረዥም ዝላይ ታዋቂ ስፖርተኛ ነበሩ። ከዚያ በኋላ የእግር ኳስ አሰልጣኝም የነበሩት ዲያክ የሀገራቸውን ብሔራዊ ቡድን በመምራትም አገልግለዋል። ቀጥለውም ወደ ፖለቲካው በመግባት ከ1978 እስከ 1980 የዳካር ከተማ ከንቲባ ሆነው ካገለገሉ በኋላ የሴኔጋል ብሔራዊ ምክር ቤት ምክትል ፕሬዝደንት እንደነበሩም ታሪካቸው ያስረዳል። በስተ መጨረሻ ከህልፍ

ታቸው በፊት ቅሌትን ያስተናገዱት ዳያክ የዓለም አትሌቲክስ ፌዴሬሽኖች ማኅበር ፕሬዝደንት በነበሩበት ወቅት ከራሺያ አትሌቶች የዶፒንግ ጉዳይ ጋር በተያያዘ 39 ሚሊዮን ዶላር በሙስና መልክ ተቀብለዋል በሚል ነው ጥፋተኛ ናቸው ተብለው የአራት ዓመት እስር ተፈርዶባቸው የነበረው። ከሳምንቱ ስፖርታዊ መረጃዎች ለዛሬ መረጥንላችሁ እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አመሰግናለሁ ኬኔዲ ለስፖርት ዘገባ። ከመሰነባበታችን በፊት ከአየር ንብረት ለውጥ ጋር የተያያዘ አንድ አጠር ያለ ዘገባ አለን። የኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ኪንሻሳ 12 ሚሊዮን ሰው የሚኖርባት ከተማ ነች። በሰው ብቻ አይደለም የተጨናነቀችው ኪንሻሳ፣ በውሃ መያዣ ፕላስቲኮች የተጨናነቁ ወንዞቿም ሌሎች መለያዎቿ ናቸው።

ክሊን ፕላስት የሚባል አንድ ተቋም ይህንን ገጽታዋን ሁለተኛውን ለመቀየር እየሰራ ነው ስምኝሽ የቆየ ተከታዩን ይዛለች በፕላስቲክ ቆሻሻ ክምር የተበከለ ውሃ ወይም ቆሻሻውን ለማቃጠል በሚደረግ ጥረት የሚበከለው አየር ለሰው ልጅ ጤና ጠንቅ መሆኑን ባለሙያዎች ይናገራሉ ክሊን ፕላስት የተሰኘ ተቋም ዳይሬክተር እንደሚሉት ግን ድርጅታቸው እነዚህን ፕላስቲኮች በድጋሚ ጥቅም ላይ እንዲውሉ እያደረጉ ነው

እንደ ፕላስቲክ ቆሻሻው አይነት የሚዘጋጁበት መንገድ የሚለያያል። ወይ እንፈጨዋለን ወይንም አጥበን በድጋሚ ጥቅም ላይ የሚውል ጥሬቃ እናድርገዋለን። የምንሰራውን ጥሬቃ ኔክስት ቨርጂን ብለን እንጠረዋለን። ይሄ በጣም ንጹህ የሆነና በማንኛውም ፕላስቲክ አምራች ፋብሪካ በድጋሚ ጥቅም ላይ መዋል የሚችል ነው።

የድርጅቱ ዓላማ በየዕለቱ አስር ቶን የሚሆን ቆሻሻዎችን መለየት ነው። በእነዚህ አካባቢ የሚኖሩ ሰዎች ፕላስቲኮችን መሸጥ የመተዳደሪያ ምንጫቸው ነው። የተጣሉ ፕላስቲኮችን የምሰበስበው ከቆሻሻ መጣያዎችና ና የውሃ መጠጫዎችን በየመንገዱ ላይ ከሚጥሉ ሰዎች ነው። ዛሬ ስድስት ኪሎ የሚመዝን የፕላስቲክ ቆሻሻ በአንድ ሺ አምስት መቶ የኮንጎሌዝ ፍራንክ ሸጫለሁ።

ዲሞክራቲክ ሪፐብሊክ ኮንጎን ጨምሮ በርካታ የአፍሪካ ሀገራት እንደ የፕላስቲክ ቦርሳና ጠርሙስ የመሳሰሉ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ምርቶችን ሙሉ በሙሉ ወይም በከፊል የሚያግድ ሕጎች አሏቸው። ወደ ተግባር ማምጣት ግን ቀላል አልሆነም። እንደ ክሊን ፕላስት ያሉ ተቋማትም ይህንን ክፍተት በመሙላት ድጋፍ ይሰጣሉ።

አመሰግናለሁ ሊሊ ለዚህ ዘገባ። የተከበራችሁ አድማጮች እንግዲህ ወደ መሰነባበቱ ነን። ከዩናይትድ ስቴትስ ፖለቲካ የዘመኑ ከዋክብት አንዱ የነበሩት ቦብ ዶል በ98 ዓመት ዕድሜያቸው ትናንት ማለዳ ላይ አርፈዋል። ቦብ ዶል ያረፉት በካንሰር በሳምባ ካንሰር ምክንያት መሆኑ ተነግሯል። የዛሬ 25 ዓመት ከተቀማጩ ፕሬዚደንት ቢል ክሊንተን ጋር ተጋጥመው ተረተው ነበረ

ክቡራትና ክቡራን አድማጮች በፕሮዲውሰሯ እና በምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማና በሁሉም ስፍራ ባሉ መላ ባልደረቦች እና የስቱዲዮ ቴክኒሽያኖች ስም በዚሁ እሰናበታቸዋለሁ። ሰሎሞን አባተ ነኝ ያስተናገድኳችሁ። በነገው ምሽት ሌሎችም ዝርዝር ያሉ ዝግጅቶችን ይዘን እንመለሳለን። ጤና ስትል